የሶማሌ ክልል ከአጎራባች የአፋር ክልል ጋር ያለበትን ግጭትና የድንበር ውዝግብ በሰላማዊ መንገድ ለመፍታት እየሰራ መሆኑን አስታወቀ። በአወዛጋቢ ቀበሌዎች ምክንያት በተፈጠሩ ግጭቶች ተፈናቅለው ወደ ሶማሌ ክልል ለገቡ ከ32000 በላይ የሶማሌ ብሔር ተወላጆች ክልሉ አስፈላጊውን ድጋፍ እያደረገ እንደሆነ እና በቅርቡ ወደ ቀያቸው ስለሚመለሱበት ሁኔታም ንግግር መጀመሩን ክልሉ አስታውቋል። በሌላ በኩል የምርጫ ዝግጅቱ ሂደት በጥሩ ሁኔታ እየተከናወነ መሆኑን የክልሉ መንግስት ገልጿል። አዲስ ቸኮል ዝርዝሩን ያስደምጠናል። በሶማሌ ክልል የምዕራብ ሲቲ ዞን ከአፋር ክልል ጋር ያለውን ግጭት በሰላማዊ መንገድ ለመፍታት ጥረት እያደረገ መሆኑን የሶማሌ ክልል አስታወቀ። የክልሉ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መሀመድ ሻሌ ለአሜሪካ ድምፅ እንዳስታወቁት ላለፉት ሶስት ዓመታት ለተደጋጋሚ ግጭት መንስኤ የሆኑት አወዛጋቢ ቀበሌዎችን በተመለከተ ሰላማዊ መፍትሄ በሚገኝበት መንገድ ላይ ምክክር ተጀምረዋል። በአፋርና በሶማሌ ክልል አዋሳኝ ቀበሌዎች ላይ በተለይ ከደማይቱ ዕንድፉና ገርበዒሳ፣ ዕንድፉና አቤት አካባቢዎች ግጭቶች ይታወሳል። ከሁለት አንዱ ፊት ያው እንደ ውይይቱ ተጀምሯል። ዋናው ግን ያው አሁን ባለው ወቅታዊ ሁኔታ እ ተስማምተው ውይይቶች እንዲቆምና ከአሁን በኋላ ግጭት እንዲቆም የዘሮች ደህንነት እንዲጠበቅና አጠቃላይ ያሉትን ነገር በውይይት እንዲፈታው የሚል አቅጣጫ ተቀምጦ ውይይት እያደረግን እንገኛለን። ከባለፈው ሳምንት ጀምሮ ምንም ግጭት አልተፈጠረም። አሁን ሰላም ነው ያለው። አስቀድሞ በተፈጠሩ ግጭቶች የተፈናቀሉ ከሰላሳ ሁለት ሺ በላይ ዜጎች የሶማሌ ክልል በተናጥል ድጋፍ እያደረገላቸው መሆኑን የገለጹት አቶ መሀመድ ሻሌ ተፈናቃዮቹን ወደ ነበሩበት ለመመለስም ከአፋር ክልልና ከፌዴራል መንግስቱ ጋር በመነጋገር ጥረት እየተደረገ ነው ብለዋል። የሶማሌ ማህበረሰብ የተፈናቅሉ ወደ አራት ሺ ዘጠኝ መቶ ሀያ ሶስት አባወራ ናቸው። አጠቃላይ ወደ ሰላሳ ሁለት አራት መቶ ዘጠና ሶስት ገለ ናቸው። በቁጥር ደረጃ በአባወራ አራት ሺ ዘጠኝ መቶ ሀያ ሶስት ናቸው እስካሁን ድረስ በሶማሌ ክልል እናም ድጋፍ የተደረገባቸው ይገኛሉ። በቀጣይ በዚህ ውይቱ ውይቶችን በኋላ ያለው ሁኔታ ወደ ቀያቸው እንደሚመለሱ ተስፋ እናደርጋለን። በተናገር ነው ምሰት ከሆነ ብዙች ወር ውስጥ በመስከረም ሀያ አካባቢ ወደ ቀያቸው እንደሚመለሱ እና አስፈላጊው ዝግጅት እንደሚደረግ ና የሚመለከታቸው ፌዴራልም ሁለቱም ክልሎችም እና አጠቃላይ የሚመለከታቸው ባለድርሻ አካላት ተሳትፎ እንዲኖራቸው እና ወደ ቀያቸው እንድንመለሱ የምን ስራ የተሰራ ይገኛል። የሶማሌና አፋር ክልሎች በወንዱፎ ገዳማይቱ ወይም ገርቤሴና አደይቱ ቀበሌዎች ላይ ይገባኛል ጥያቄዎች የተነሳ ባለፉት ሶስት አመታት ተደጋጋሚ ግጭቶችን ያስተናገዱ ሲሆን በቅርቡ በአደይቱና ገዳማዊቱ ወይም ገርቤሴ የተካሄዱ ግጭቶች ለበርካቶች መፈናቀል መንስኤ ሆነዋል። በሌላ በኩል የፊታችን መስከረም ሀያ የሚካሄደው ምርጫ በተመለከተም በሶማሌ ክልል አስቀድሞ ቅሬታ ከቀረበባቸው የምርጫ ክልሎች መካከል አብዛኞቹ ችግር እንዳልነበረባቸው በምርመራ ተረጋግጧል የሚሉት አቶ መሐመድ ሻሌ አሁን እየተካሄደ ያለው የመራጮች ምዝገባም ሆነ የፖለቲካ ፓርቲዎች ቅስቀሳ በሰላም እየተከናወነ ነው ብለዋል። በገባው ቅሬታ ሙሉ ተፈጽሟል ማለት አይደለም። ምክንያቱም ምርጫ ቦርድ ገለልተኛ ተቋም ነው ባለው ጊዜ ማጣራት አልችልም፣ ጊዜ ያስፈልገኛል ብሎ አስራ አንድ ኮሚቴ አቋቁሞ የማጣራት ስራ ሰርቷል።

የተወሰኑ እንደዛ ነው። አቶ መሀመድ በክልሉ የሚወዳደሩ የፖለቲካ ፓርቲዎችን በተመለከተ የጋራ ጉዳዮችን በጋራ እያዩ እየፈቱ መሆናቸውን ገልጸው እስካሁን ይሄ ነው ተብሎ የሚጠቀስ ችግር አለመኖሩን ተናግረዋል። በሶማሌ ክልል የመራጮች ምዝገባ ላይ ከተፎካካሪ ፓርቲዎች በቀረቡ ቅሬታዎች መነሻነት ምርጫው ከሌሎች ክልሎች ጋር ሰኔ 14 ሳይካሄድ የቀረ ሲሆን የፊታችን መስከረም ሀያ ከሀረሪ ክልል እና በደቡብ ክልል የምዕራብ ኦሞ ዞን ጋር ለክልል ምክር ቤት እና ለሕዝብ ተወካዮች ምክር ቤት ምርጫ ይካሄዳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ